ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። አቶ አክሊሉ ወንዳፈረው የኢትዮጵያ ፖለቲካ እስረኞች አንድነት ኮሚቴ በካናዳ ሊቀመንበር በቅርቡ ለዶክተር ጌዲዮን ጢሞቴዎስ የኢትዮጵያ ጠቅላይ አቃቤ ሕግ የቀድሞ የኢሕአፓ አባላት የታሰሩ የሞቱ ወይም በህይወት መኖር አለመኖራቸው ተጣርቶ ፍትህ እንዲያገኙ ጥያቄ ያቀርባችኋል። እነዚህ ግለሰቦች እነማን ነበሩ? በእናንተ ደረጃ የምትረዱት ነገር ምንድን ነው? እስካሁን ድረስ በህይወት አለመኖራቸውን ወይም በህይወት መኖራቸውን የደረሱበት ያልታወቀ መሆኑን ለይታችሁ የምታውቁት ጉዳይ አለ? በመጀመሪያ አቶ ካሳሁን ስለ ይህን እድል ስለሰጠህ ና በዚህ ጉዳይ ላይ ውይይት እንድናደርግ ስለአደረግ በጣም ላመሰግን እፈልጋለሁ። ታፈኑት ና መዳረሻቸው የጠፋ የኢህአፓ አባላት በጣም ብዙ ናቸው። በጣም በጣም ብዙ ናቸው። እኛ እንኳ ዶክመንትድ ተደርጎ የምናውቃቸው በእኔ እጅ ላይ ያሉ ወደ ሰላሳ አሉ። ክክሊ ለማቅረብ አበባይነሽ ሽፈራ የሚባል ከአዲስ አበባ፣ አበባይነ ሁሉ ከባህር ዳር፣ አበራሽ በርታ ከአዲስ አበባ፣ አዘነው ደም ሴት ሁሉ ከሱዳን ታፍኖ ኢህአዴግ መንግስት የተሰጠ በለጣ መሀ ገብሬ የአመራር አባል የነበረ ጎንደር ውስጥ፣ ብርሃኑ እጅጉ አዲስ አበባ ጋዜጠኛ የነበረ፣ ደምሴ ተስፋ ያለ አርባ ምንጭ ላይ የታፈነ፣ ደሳለኛ ምሳሉ አበራ ጎጃም እንደዚሁ ከፍተኛ አመራር ላይ የነበረ፣ ድሉ ገበዬው ከባህር ዳር፣ እዮ ተካበከ አርባ ምንጭ፣ ጌታቸው አበበ ከአዲስ አበባ፣ ሀጎዝ በዛብህ ወይም በርሄ እንዲሁ የሀሳ አመራር የነበረ ካሳይ ገብራይ አባይ እንዲሁ አመራር ውስጥ የነበረ፣ ከበደ ታደሰ ከአዲስ አበባ፣ ለማ ሀይሌ ብላለ ከደብረ ሲና፣ ስጦታ ሁሴን አመራር አባል የነበረ፣ ታምራት ግዛቸው የሀረር ልጅ ከጎንደር የታፈነ ታደሰ ከበደ ከአዲስ አበባ፣ ከሾመ በየነ ከአዲስ አበባ፣ ተክላይ አመራር አባል የነበረ ወንድ ከታደሰ ታደሰ ባህርዳር ይስቅ ደብረ አመራር አባል የነበረ፣ ተስፋዊ ከበደ ሙሉ አምባ ጌታቸው ሽፈራው፣ ድንቁ ሽፈራው፣ አዱኛ አደም፣ ዮናስ ተሾመ። ኦፍኮርስ ከነዚህ ሁሉ ደግሞ በድርጅቱ አመራ ከፍተኛ ከፍተኛ ታሪክ ያለው ፀጋዬ ገብረ መድህን ወይም ደር ሰራው እነዚህ አትሊስት በእኛ እንኳ ዶኪሜንት ስልኩ ነው የተያዙ ግለሰቦች ናቸው። እነዚህ በሙሉ በህወሓት ቁጥጥር ስር ከዋሉ በኋላ እየታፈኑ ከተወሰዱ በኋላ እስካሁኑ ድረስ መዳረሻቸው ያልተገኙ ግለሰቦች ናቸው። እያንዳንዳቸው ቤተሰብ አላቸው። እያንዳንዳቸው ወዳጅ ዘመድ አላቸው። ብዙዎቹ ባለትዳሮች ናቸው። ምስቶቻቸው አሉ፣ ልጆቻቸው አሉ። እስካሁን ድረስ ሀያ ስምንት ሀያ አምስት ሀያ ሰባት አመት፣ ሰላሳ አመት ድረስ ቤተሰቦቻቸው የት እንደገቡ እንኳ ሳያውቁ እርማቸውን እንኳ ማውጣት ሳይችሉ በስቃይ ላይ ያሉበት ሁኔታ ነው። እነዚህ በሙሉ የታፈኑት በኢህአደግ እንደሆነ ህወሓት የጸጥታ ኃይል እንደሆነ እኛ ማረጋገጫ አለን። በህይወት የሚያውቁ ማረጋገጫውን የሚያውቁ ምስክሮች አሉ። እነዚህን ሰዎች ነው እንግዲህ ከታፈኑበት ቦታ የት እንደደረሱ ህወሓት ሊያሳውቅ ይገባል። አንደኛ የህግ የበላይነት ይሄንን እንዲያረጋግጡ ግድ ይላል። ሁለተኛ ቤተሰቦቻቸውን ደግሞ ፍትህ እንዲያገኙ ግድ ይላል። ስለዚህ አሁን ባለ ሁኔታ፣ ቀደም ባለ ሁኔታ አሳሪውን፣ አፋኙን ፍርድ ሰጪውም ህግ አውጪውም ሁሉም የህወሓት ስለነበረ እነዚህ ሰዎች ፍትህ ሊያገኘው አልቻሉም ነበር። ዛሬ በሰሜን ኢትዮጵያ በተነሳው ችግር ምክንያት ህወሓት ላይ የህግ ማስከበር እርምጃ እየተወሰደ ስለሆነ ከዚህ ጋር በተያያዘ ሁኔታ እንደ አንድ የፍትህ ፍለጋ እንደ አንድ የፍትህ የበላይነትን የማስከበር ሂደት እነዚህን ሰዎች የት እንዳሉ የገቡበት ቦታ እንዲታወቅና ለቤተሰባቸውም ለወዳጆቻቸውም ለሁሉ ፍትህን እንዲሆን ነው እያሳሰብን ያለ ነው። ቀደም ባሉት ጊዜ ብዙ ጊዜ በዚህ ጉዳይ ላይ ስንጮህ ኖረናል። ዶክተር አብይ አሜሪካ በመጡ ጊዜ ከተቃዋሚዎች ጋር በተካሄደው ስብሰባ ላይ ተጠይቀው በእነዚህ እስረኞች ሁኔታ ላይ የለም፣ እነዚህ የእናንተ ብቻ ችግር አይደሉም፣ ሁላችንም ልንከታተለው የሚገባ ነው። ስለዚህ ወደ ሀገር ቤት ተመለሱና እስኪ አብረን እናፈላልግ ነበር ያሉት። ያ ትልቅ ተስፋ ጭሮብን ነበር። ከዛ በኋላም የተካሄዱ የተለያዩ ሁኔታዎች ላይ ለዶክተር አብይም ደብዳቤ ጽፈናል። ቀጥሎ ደግሞ በጠቅላይ አቃቢ ህግ የነበሩት የቀድሞ ጠቅላይ አቃቢ ህግ አቶ ብርሃኑ ጸጋዬ ለእሳቸውም ደብዳቤ ጽፈናል። በተለይ የአበራሽ በርታና የመሳሰሉትን በተመለከተ እስኪ አፈላልጉልን የሚል እሳቸውም በቪኦኤ ቀርበው እናፈላልጋለን ነበር የተባለው፣ መልስ አላገኘንም። አሁን ደግሞ አዲስ በተፈጠረው ሁኔታ ትል ጠቅላይ አቃቢ ህጉን በቅርቡ ህወሀት በሰሜን ጦር ላይ ያደረገው በደል ብቻ ሳይሆን ከዛ በፊትም ቢሆን በኢትዮጵያና በተለያዩ ዜጎቻችን ላይ ያደረገውን ግፍ እንመረምራለን የሚል ተፋ ሰጪ ነገር ብቅ ስላደረጉ እኛም በዚህ ሁኔታ ዛሬ አካውንታብሊቲ እንዲኖር ያስፈልጋል። ተጠያቂነት እንዲኖር ያስፈልጋል። እነዚህ ሰዎች የሰው ልጅ ናቸው። ኢትዮጵያውያን ናቸው። ዛሬን ፍትህን ይፈልጋሉ። እያንዳንዳቸው ከፍተኛ ታሪክ ያላቸው ለኢትዮጵያ ብዙ ኮንትሪቢዩት ያደረጉ ዜጎች ናቸው። ቢያደርጉም ባያደርጉም ግን እንደ ሰውነታቸው ፍትህ ይገባቸዋል። ቤተሰቦቻቸው ፍትህ ያስፈልጋቸዋል። እንደ ሀገር ሰላሳ አርባ ሀምሳ መቶ ሰዎችን እያፈኑ የት እንደገቡ ሳይታወቅ እንዲሁ ቁጭ ብለን መኖር አንችልም። ስለዚህ በዚህ ተግባር ላይ የተሳተፈው በዋናነት ዋናው ኢህአዴግ ውስጥ ህውሃት ነውና ህውሃት መሪዎች ዛሬ ደግሞ በተለያየ ነገር የሁኔታውን ሁኔታውን ሕግ ማዕቀፍ ውስጥ እያረፉ ስለሆነ ይህ ሁኔታን በዚህ አጋጣሚ እንዲመረመር ና ፍትህ እንዲገኝ ነው እየጠየቅ ነው ያለ። ነው ይህንን ደብዳቤ የጻፋችሁት ለጠቅላይ አቃቤ ሕጉ ጥር ሰባት ሁለት ሺ አስራ ሶስት ወይም ጃንዋሪ አስራ አምስት ሁለት ሺ ሀያ አንድ ነው። ደብዳቤውን ተከትሎ ያደረጋቸዋቸው ሌሎች የመከታተል ጥረቶች አሉ? በስልክም ሆነ በኢሜይል ወይም እንደዚሁ አገር ቤት ባሉ ሰዎች በኩል በአካል አግኝቶ ጉዳዩን ትኩረት እንዲሰጠው ለማድረግ ምን አይነት ጥረቶች አካሄዳችኋል? እስካሁን ከጠቅላይ አቃቤ ህግ ጽህፈት ቤት ውስጥ ያገኛችሁት ምላሽ አለ? በቀጥታ በእኛ በኩል እስካሁን ያገኘ ነው ምላሽ የለም። የተለያዩ የመንግስት መስሪያ ቤቶችና የሚመለከታቸው ክፍሎች ሁሉ ነው ግልባጭ ያደረግነው። የኢትዮጵያ ሰብአዊ መብት ጉዳይ ኮሚሽን ለሱ ልከናል። ለኢትዮጵያ የእርቅ ኮሚሽን ለሱ ልከናል። ለኢህአፓ ጽህፈት ቤት ራሱ ልከናል። ክትትል እንዲያደርጉ በመፈለግ ለጠቅላይ ሚኒስትሩ ጽህፈት ቤት፣ ለፕሬዝደንት ጽህፈት ቤት ሁሉ በተለያዩ መልክ እንዲደርሳቸው አድርገናል። በቀጥታ ሊደርስ የሚችሉበት የፌስቡክ አካውንት ካላቸው በዛ ሁሉ ተከታታይ ነገሮች አድርገናል። ለጠቅላይ አቃቢ ህግ ጽህፈት ቤቱ በኢሜይል ልከናል። መልሰን ለሞ በፌስቡክ አካውንታቸውን መልእክቱን አስተላልፈናል። በግል ማለት ነው። እስካሁን መልስ ያላገኘን ቢሆንም ጊዜ ወስደው ሊያናግሩ እንደሚችሉ ይህን ጉዳይ እንደሚከታተሉ ተስፋ እናደርጋለን። ከዛ በተጨማሪም ከአንድም ሁለት ጊዜ በእኔ በኩል ተከታታይ ስልክ ደውዬ ላገኛቸው ጽህፈት ቤቱ የሚመለከታቸውን ሰዎች ለማግኘት ሙከራ አድርጃለሁ። እስካሁን አልተሳካም። ጥረቱን እንቀጥላለን። እኔም ሆንኩ ሌሎች ጓዶቼ ይሄንን ነገር ውጤት ማግኘት እንዳለበት ከፍተኛ ስሜት ስለምንከታተል ክትትላችን ይቀጥላል ማለት ነው። የተለያዩ የመንግስት መስሪያ ቤቶች ደግሞ ይሄ ነገር ደርሷቸዋል ጉዳይ እንዲመለከታቸው ክፍል ደርሷቸዋል እና አስፈላጊውን እርምጃ ከኛ መጎትጎት ሳይጠብቁ ያደርጋሉ ብዬ ነው የማስበው። በኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ክፍልም ይህ ደብዳቤ እንዲደርሳቸው አድርገናል። ምክንያቱም በአሁኑ ሰዓት የሚካሄዱትን ምርመራዎች የሚያካሄደው በዋናነት በአካባቢ ህግ ስር ቢሆንም የፌደራል ፖሊስ ስለሆነ ይህን ሁኔታ እንዲያውቁት በቀጥታ ለእነሱም አፒል አድርገናል። ደብዳቤው እንዲደርሳቸው አድርገናል። እነዚህ ሁሉ እንደደረሳቸው እርግጠኛ ነን። በሱ ሙሉ ማረጋገጫ አለ እንደደረሳቸው እና የምናስበው እንግዲህ ሁሉም የህግ የበላይነትን ይከታተላል እና ውጤት ያለው ነገር ይደረጋል ብለን ነው። አዲስ አበባ ውስጥ የቤተሰቦቹ የነዚህም ቪክቲሞች የነዚህም መዳረሻቸው ያልታወቀ ብዙዎች የምናውቃቸው አሉ። ቤተሰቦች ተከታትለን ያሳሰብንበት እና እስኪ ተከታተሉ አሁን ያልንበት ሁኔታ የለም። ምክንያቱም ብዙ ተሰቃይተዋል፣ ብዙ ተበሳጭተዋል። ውጤት ይገኛል ብለው እንደገና ዳሽ ስለሆነ እንትናቸው አንዳንድ ጊዜ እንደገና ውጤት ሲያጡ ትንሽ ስለሚያሰቃይ መልሶ መላልሶ ይሄን ነገር ማድረግ በቤተሰብ በኩል ብዙ ያደረግነው ክትትል የለም። የተወሰነ ውጤት ቢኖር ግን መከታተል በሚፈልግ ሹር መንግስት ይሞክራል ብዬ ነው ማስበው። እነዚህ ሁሉ ሊያብራሩ የሚችሉ የእያንዳንዳቸው ሰኞች የጠፍቱ ሰዎች ቤተሰቦች፣ ጓዶች፣ የስራ ጓደኞቻቸው፣ በቅርብ የሚያውቁ ዘመዶቻቸው ስላሉ እነሱ ሁሉ ይከታተላሉ ወደፊት ብዬ ነው ማስበው። ትንሽ መንግስት በሩን ከፈት አድርጎ ምርመራው እንዲያካሄድ ከፍተኛ የሆነ ትብብር ከማህበረሰቡ እንደሚያገኝ ምንም ጥያቄ የለውም። በእኛ በኩልም ይህን ውጤት ለማስገኘት አስፈላጊውን ትብብር ለማድረግ ምን ነገር የሕግ የበላይነት እንዲሰጥምና ፍትሕ እንዲገኝ ምንጊዜም ዝግጁ መሆናችንን ላረጋግጥ እፈልጋለሁ። አሁን እንዳሉት የህግ በላይነት እንዲሰፍን ፍትህ እንዲገኝ ጥያቄ አችሁ በዛ መንገድ እየገፋችሁ ነው። በደብዳቤያችሁ ላይም የዘገየን ቢሆን ፍትህ እውን እንዲደረግ አበክረን እንጠይቃለን ብላችኋል። ይሄ ለእነዚህ ለእናንተ የሀፓይ ፓርቲ አባላት ፍትህ ከማስገኘት ባሻገርስ ከዛው ባለፈ በአገር አቀፍ ደረጃ ላለፉት አርባ ሀምሳ ዓመታት ወይም ከዚም በላይ ብዙ ሰብአዊ መብት ጥሰቶች በኢትዮጵያ ውስጥ ተከናውነዋል። ይህ ምን ማለት ይሆናል? ከዚህ አልፎ እናንተ ሰለባ ከሆኑ ሰዎች ፍትህ ከምጠይቁላቸው ባሻገር በፍትህ ስርዓት ውስጥ ምን አይነት አዎንታዊ ተጽዕኖ ይኖረዋል? ላለፈውም ሆነ ለመጪው ጊዜ የሚል እይታ አለ በእናንተ በኩል? በተወሰነ መልኩ ለእነኚህ ሰዎች ፍትህ ብቻ እንዲገኝ ነው ወይስ በአገር አቀፍ ደረጃ ወደፊቱም መላ እንዲበ እጅ ጭምር ማበረታቻ ይሆናል የሚል ሳቢያ ያለ በእናንተ ጋር። በእኛ በኩል ትልቅ ትልቅ እሳቤ ያለው የግለሰቦቹ መብት በእርግጥ መረጋገጥ አለበት። ይሄ በጣም በጣም መሰረታዊ ነው። እያንዳንዱ ሰው መብት ሳይረጋገጥ ሌላ ትልቅ የሆነ ህግ አስከብራለሁ ማለት ከባድ ነው። ስለዚህ የነዚህ ሰዎች መብት መረጋገጥና ፍትህ እንዲያገኙ ማድረግ ለቤተሰቦቻቸውም ታላቅ ነገር ነው ብለን ነው የምናስበው። እንዳልከው ግን ከዚህ ኢምፕሊኬሽን ወይም እንደምታው ከዚህም ሰፋ ያለ ነው የሚሆነው። ህግ ማስከበር ሲባል ለእነዚህም ሰዎች የታፈኑ ሰዎችን አፈላልጎ ፍትህ እንዲገኝ ማድረግ እንደምታው፣ በሀገራችን ህግ የበላይነትና የተጠያቂነት መንፈስ በጣም ከፍተኛ ቦታ ይኖረዋል ብለን የምናስበው በያፓ ላይ የሚተካሄደውን የህወሀት ከፍተኛ የሆነ አፈና፣ እውነቱን ለመናገር ሰላሳ ሰዎች ብቻ ሳይሆን እኛ አሁን መረጃ ያለን አሁን ለምሳሌ በአማራ አካባቢ በጅምላ የተቀበሩ የሀፕ አባሎች ተጨፍጭፎ በጅምላ የተቀበሩ ሰዎች እንዳሉ ሁሉ ማረጋገጫ አለንኛ ይሄ መንግስት የሚፈልግና የሚያጣራበት ሁኔታ ቢኖር በዚህ አይነቶች ትብብር ተደርጎ የት ቦታ እንደተቀበሩ የት ቦታ ምን እንደተደረገ መውጣት የሚችልበት ሁኔታ ሁሉ ነው ያሉ እና ምንድነው የሆነው በኢትዮጵያ ውስጥ ለሀያ ስምንት አመት ሀያ አምስት ለሀያ ሰባት አመት ኢህአዴግ ራሱ አሳሪ፣ ራሱ ገራፊ፣ ራሱ ህግ አውጪ፣ ራሱ ፖሊስ፣ ራሱ ሰራዊት የበላይ ስለሆነ፣ ራሱ ደህንነት፣ ራሱ ሁሉ ነገር ስለሆነ ወንጀል እየሰራ ራሱ ሸፋፍኖ ያቆየው ሁኔታ ነው። ኢትዮጵያ ውስጥ የህግ የበላይነት ተጥሶ የነበረበት ሁኔታ የሚባለው ይሄ ነው። አንድ ሀገር ውስጥ የህግ የበላይነት አለ ለማለት ማንኛውም ግለሰብ፣ ማንኛውም ተቋም በየትኛውም ደረጃ ያለ ቢሆን በሀገሪቱ ውስጥ ህግ ጥሶ የዓለምንም ተጠያቂነት ሊኖር አይችልም ማለት ነው። የእነዚህ ሰዎች ጉዳይ ያንን ይመለከታል። ኢትዮጵያ ውስጥ የህግ የበላይነትን እናስከብራለን፣ ፍትህን እናስከብራለን ከተባለ የእነዚህ አይነት እርምጃዎች ትልቅ ትልቅ መልእክት ለፍትህ ሲስተሙም፣ ለህብረተሰቡም፣ ለጉዳት ለደረሰባቸው ቤተሰቦች ሁሉ ያስተላልፋል። ነው የዚህ መልእክት ምንድን ነው የሚሆነው? ማንም ሰው ጊዜ ይዘግ እንጂ በየትኛውም ደረጃ ያለ ባለስልጣን ወንጀል ሰርቶ ኢትዮጵያ ውስጥ ተጠያቂ ሳይሆን አያልፍም የሚለው መልዕክት በትክክል እንዲተላለፍ ያደርጋል። ህብረተሰቡ አንገቱን ቀና አርጎ እንዲሄድ ያደርጋል። ለካ የሚደረግብኝ ብሶት ለህግ አካል ባቀዝ ፍትህ ላገኝ ይችላለሁ የሚለው ስሜት በህብረተሰባችን አእምሮ ውስጥ እንዲኖር ያደርጋል። ህብረተሰባችን በተቋማቱ ላይ በፍትህ ተቋም፣ በፖሊስ ተቋም፣ በመሳሰሉት ላይ ያለው እምነት እየተጠናከረ እንዲሄድ ያደርጋል። በአሁኑ ሰዓት እንደምናውቀው በጣም በጣም አስቸጋሪ ሁኔታ ነው፣ በተቋሞች ላይ ያለው። እነዚህ ሁሉ የሚያመለክት ነገር ነው የሚሆነው ማለት ነው። ከዚህ በላይ ደግሞ ራሱ አሁን ያለው የመንግስትና የኢሕአፓ አባላትን የደረሰባቸውን ግፍ አፈላልጎ ውጤት ሊያስገኝ ቢችል የሚኖረው አንዱ ሌላ መልዕክት በፖለቲካ ምክንያት የተቀለፈ የፍትህ ስርዓት ሳይሆን፣ ከፖለቲካ ውጭ ሄደን ማንንም ግት ማንም የተጎዳ ሰው መጎዳት የለበትም ህግና ፍትህ እውን እንዲሆን እናደርጋለን የሚለውም ከፖለቲካ ፍትህ ህግ ከፖለቲካ በላይ መሆኑንም ማረጋገጥ ይቻላል ብለን ነው። እነዚህም ሁሉ ገጽታዎች የያዘ እርምጃ ነው የሚሆነው። ስለዚህ ጠቅላይ ሚኒስቴሩም በየጊዜው የገቡትን ቃል በእውነት ወደ ምድር ወርዶ ተግባራዊ እንደሚሆን የፍትህ ሚኒስቴርም ሆኖ የጠቅላይ አቃቢ ህግ ማለት መስሪያ ቤት ኃላፊዎችም የጸጥታ ክፍል ኃላፊዎችም የፖሊስ ኃላፊዎችም በየጊዜው ህግ የበላይ እንዲሆን ነው የምንጥረው። እኛ ማንም ኢትዮጵያዊ መብቱ ተጎድቶ ቁጭ ብለን ልናይ አንችልም እንችልም እስከ መጨረሻው ፍትህ እንዲገኝ እናደርጋለን። ሁሉም ኢትዮጵያዊ ከህግ በታች ነው የሚለው እንዲረጋገጥ ምናልባት ሰው ተስፋው ከፍ እያለ እንዲሄድ ያደርገዋል ብዬ ነው የማስበው። ስለዚህ በግለሰብ ደረጃም በማህበረሰብ ደረጃም በተቋማት ደረጃም ትልቅ ትልቅ እንታ የሚኖረው ተግባር ነው ብዬ ነው ማስበው። ይህም በመሆኑ በአስቸኳይ ወደ ተግባር ይሄዳሉ ብዬ ነው ማስበው። ይህ ሲሆን በተጎጂ ክፍልና በመንግስት ተቋማት መካከል ይበልጥ መቀራረብ፣ ይበልጥ መተማመን እና ወንጀልና ግፍን ለማስቆም የሚያስችሉ እርምጃዎች በከፍተኛ ደረጃ ይፋጠናሉ ብዬ ነው ተስፋ ማድረገው። በእርግጥ እንዳነሱት ፈጣን የፍትህ ውጤቶች እንዲገኙ ወይም ፈጣን የፍትህ እርምጃዎች እንዲወሰዱና ወይም ፍትህ እንዲገኝ በእናንተ በኩል ምኞታችሁ ነው ወይም ጉጉታችሁ ነው። ለሁሉም ፍትህ ፈላጊ ይህ ከፍጥነት አኳያው እንዲከናወን ማሰቡ ተገቢም ነገር ነው። ሆኖም ባለው ተጨባጭ ሁኔታ በቀደም ሲልም ኢትዮጵያ ሰብዓዊ መብት ኮሚሽን ሊቀመንበር እንደዚሁ ኮሚሽነር ሲናገሩ አንዱ ትልቁ ችግር ኢትዮጵያ ውስጥ ያለው በርካታ ታ የሆኑ በየቀኑ ፋይላቸው ላይ የሚደርሱ የሰብአዊ መብት ጥሰቶች ያሉ፣ ባለፉት ሁለትና ሶስት ዓመታት እንኳን ሌላው የሰላሳና አርባ ዓመት ተጨምሮበት በዛ ላይ አንድ የገንዘብ አቅም አለ፣ ሁለተኛ ደግሞ የባለሙያዎች አቅም አለ። ይሄ ከፍተኛ የሆነ ጥንቃቄ የሚጠይቅ ረጅም ጊዜ ምርመራ፣ መረጃ ማሰባሰብ የሚጠይቅ ስራ ስለሚሆን ከአቅማችን በላይ ነው እና ብዙዎቹ እየተጓተቱ እየዘገዩብን ነው በሚል መልክ አንስተዋል። ያለውን ችግርም እንደገና ከቅርተም ጋር ጭምር ሰዎችም ችግሮቻቸውን እንዲረዱ ለማድረግ ተናግረዋል። የሀገሪቷንም ሁኔታ የሚያውቁት ነው እና ምናልባት በምትፈልጉት ፍጥነት ባይሄድ እና ቢዘገይ ሊዘገይ ስለሚችል ለዛ ምን መደረግ አለበት ይላሉ። ምን አይነት ገዛዎች ያስፈልጋል? በባለሙያዎችም ሆነ በተለይም ደግሞ የሰብአዊ ድርጅቶች የተሻለ አቅም እንዲኖራቸው ለማድረግ ኢትዮጵያ ውስጥ ምን አይነት ድጋፎች ያስፈልጋሉ የሚል አተያይ አለ በእናንተ በኩል ያ ካልሆነስ ምን ያህል ጊዜ ለመታገስ እና ወይም ደግሞ በእናንተ በኩል ጫናዎችን ለማሳደር ግፊት ታደርጋላችሁ ሁለቱን እንዴት ለማጣጣም ይቻላል የሚል አስተሳሰብ አለ በእናንተ በኩል አሁን እንዳልከው የትናንት የኢትዮጵያ ሰብአዊ መብት ጥሰቶችና ብዙ ብዙ የተካሄዱ ግፎች አሉ እነዛ ደግሞ ላለፉት ሁለት ሶስት አመት ብቻ ሳይሆን ለረዥም ጊዜ ለረዥም ጊዜ የተካሄዱ ብዙ ያልተዘጋ አጀንዳ እንዳለ እናቃለን። ኢንስቲቱሽኖቹ ደግሞ መንግስትን፣ ግፈኛ መንግስቶችን ቀደም ሲል ለማጠናከርና ለመከባከብ እንጂ ለእንደዚህ አይነት ነፃ ምርመራ ዝግጁ እንዳልነበሩን እንረዳለን። ስለዚህ የካፓሲቲ ወይም የብቃት ችግሮች ሊኖሩ እንደሚችሉ እናውቃለን። ግን መሰረታዊ የሆኑ ስራዎች መደረግ አለባቸው። እያንዳንዱ ጊዜ የሚፈጅ ጉዳይ ቢሆንም ግን ቅደም በተከተሉ ውስጥ እነዚህ ስራ እየተሰራ ለመሆኑ እንኳ በግልጽ ማረጋገጫዎች መገኘት ይኖርባቸዋል። እነዚህ ዲስል የተደረጉ ሰላሳ አመት የትናንት ጉዳይ ሰላሳ አመት የትናንት ጉዳይ አይደለም። ይሄ የዛሬ ጉዳይ ነው ለኛ። ለምን ሰላሳ አመት ሙሉ አልተገኙም? ዛሬም ቢሆን ያልተገኙ ፍትህ ያላገኙ ናቸው። ይሄን ያህል ጊዜ ቤተሰብ እንዲሰቃይ የሆነበት ግፍ ነው። ኢትዮጵያ ውስጥ እየተካሄደ ያለው ማለት ነው የነበረው በህወሀት የተካሄደው ማለት ነው። ስለዚህ እነዚህ ሰዎች የዛሬ ኬዝ ናቸው። የትላንት ከትላንት ወዳ ተደርገውም እዛ ሊሄዱ አይችሉም። ኦፍኮርስ ለረጅም ጊዜ እንዲሁም ግፍ የተሰራባቸው ፍትህ ያላገኙ ትልቅ ትልቅ ትኩረት ሊሰጣቸው የሚገቡ ክፍሎች ናቸው ብዬ ነው የማስበው። ኢህአፓን ለማጥፋት መንግስት የሚገርመው ነገር ዲፓርትመንት አቋቁሞ በኢህአፓ ላይ ብቻ ሊዘምት እንደነበረ ብዙ መረጃዎች እየወጡ ነው። ዛሬ ታዲያ ለነዛ ግፍ ለደረሰባቸው ክፍሎች ሊያሳዷቸው የነበሩትን ሰዎች ለመጠየቅ በቂ ጊዜና ችሎታን ሪዞርትን መኖር ይኖርበታል ብዬ ነው የማስበው። ለሰላሳ አመት ለአርባ አመት የቆየ ለሀያ አመት የቆየ ፍትህ ማጣት በጣም አስቸጋሪ ነገር ነው። እንደ ቤተሰቡ ነህ እንግዲህ ብታስበው የዛ ጊዜ ለምሳሌ አንዳንዶቹ በዘጠና አምስት የጠፉ ሰዎች አሉ፣ እና ፈረንጆች አቆጣጠር ማለት ነው። ስለዚህ ሀያ ሰባት አመት ማለት ነው። በዛ ጊዜ የተወለዱ የሁለትና የሶስት አመት ልጆች ዛሬ የሀያ ዘጠኝ ሰላሳ አመት እና እነዚህ ልጆች ቤተሰባቸውን እንኳን ሊያገኙ ሊያውቁ አባታቸውን የት እንዳለ ሊያውቁ አለመቻላቸው ለዚህ አይነት ጊዜ በጣም ለነሱም ስቃይ ነው፣ ለቤተሰብም ስቃይ ነው፣ ለሀገራችንም አሳፋሪ ነገር ነው ብዬ ነበር። ስለዚህ በዛ በኩል ያለው ተግዳሮት እንዳለ ሆኖ ተግባራዊ ሆኑ ይሄን ነገር ለመከታተል የሚደረጉ ሙከራዎች ለህብረተሰባችን ግልጽ መሆን አለባቸው፣ በይፋ መነገር አለባቸው ብዬ ነው የማስበው። እነዚህ ወንጀል የተፈጸማቸው ክፍሎች እንዳልተረሱ መንግስት ቢያንስ አረጋግጦ ወደፊት መሄድ ይኖርበታል። ከዛ በተጨማሪ ግን ታዲያ እነዚህ ኢትዮጵያ ውስጥ በጣም ብዙ የተሰራ ግፍና ችግሮች አሉና ታዲያ ይሄንን እንዴት አድርገን እንየው ለሚለው ምክክር ያስፈልጋል ብዬ ነው የማስበው። በጣም ብዙ ምክክር ያስፈልጋል። እንዴት አድርገን ፈጠን ባለ ሁኔታ ማስኬድ ይቻላል? ምን አይነት የፍትህ ስርዓት እንከተል? ምን አይነት አካሄዶችን እንከተል? የሚሉት አይ ቲንክ ብዙ ምክክር የሚያስፈልገውና ኢንስቲትዩሽኖችን ከመገንባት በተጨማሪ በሌላ መልክስ ሊያዝ የሚችልበት ሁኔታዎች አሉ ወይም እነዚህ እነዚህ የሚሉትን አብሮ ማየት ይቻላል ብዬ ነው የማስበው። ስለዚህ የተለያዩ ነገሮች ሊኖሩ ይችላሉ። ከዚህ በተጨማሪ ግን ነገሮችን ቀለል ሊያደርግ የሚችለው አንዱ ነገር በኛ በኩል በዚህ በኩል መረጃዎችን እና እንትኖችን ለማቅረብ በኛ በኩል በጣም ዝግጁ ነን። ቤተሰቦቻቸውን፣ ወዳጆቻቸውን፣ ወገኖቻቸውን በዚህ በኩል የሚገባውን ትብብር ሁሉ አድርገው ነገሩ ፈጠን ባለ ሁኔታ ወደ እልባት እንዲደርስ ለማድረግ የምንችለውን ሁሉ ድጋፍ ለመስጠት በእኛ በኩል ዝግጅት ነን ብዬ ነው የምናገረው። ኢህአታምን ደግሞ እንደ ድርጅት ያለ ስለሆነ አሁን በነገር ቤትም ተመዝግቦ እየሰራ ስለሆነ የራሳቸው አባሎች እና መሪዎች ናቸው በአብዛኛዎቹ እነዚህ ሰዎች። ስለዚህ እነሱ እንዲሆኑ ከፍተኛ ትብብር እንደሚያሳዩ ምንም አልጠራጠርም። እንዳልኩት እያንዳንዳቸው በዚህ ውስጥ የተጠቃለሉ ግለሰቦች ወንድም፣ እህት ግማሾቹ ባለቤቶቻቸው አሉ፣ ጓደኞቻቸው አሉ፣ በቅርቡ ሁኔታው የሚያውቁ ሰዎች አሉና ያ ሁሉ ሂደት ይህን ሁኔታ ፈጠን እንዲል ያደርገዋል ብዬ ነው ማስሩ። የትዕግስት ነገር ያው እስካሁን በትዕግስት ነው ግፊት እናደርግ የነበረው። አሁንም በዛ መልክ እንቀጥላለን። መንግስትም የተለያዩ ጉዳይ የሚመለከታቸው ሁሉ ወደ ውጤት እንዲያደርሱት፣ በኛ በኩል ይህን ምርመራ በተመለከተ ትብብር በማድረግ ተግባራዊ የሆነ ውጤታማነት እንዲገኝ የምንችለውን ሁሉ እናደርጋለን። ይሄ ማለት ቶ አክሊሉ ወንዳፈረው፣ በካናዳ የኢትዮጵያ ፖለቲካ እስረኞች አንድነት ኮሚቴ ሊቀመንበር፣ ስለ ቃለምልልሱ እናመሰግናለን። እኔም በጣም አመሰግናለሁ ይህንን ነገር ትኩረት ሰጥኸው ለውይይት እንዲቀር በማድረግ ሌሎች የሚዲያ አካላት የእያንዳንዱ ሰው መብት ሳይከበር የሁሉም ሰው መብት ሊከበር አይችልም እና በዚህ ጉዳይ ላይ ትኩረት ሰጥተው ግፊት እንዲያደርጉ ጥሪ አደርጋለሁ። በተለይም ደግሞ በመንግሥትም በኩል ህወሓት በአሁኑ ሰዓት የሰራቸው ግፎች በሙሉ ግልጽ ነው፣ እየተመረመሩ ያለበት ጉዳይ ነው እና ይህ ከፍተኛ ግፍ የደረሰባቸው ሰዎች ታፍነው መዳረሻቸው ያልታወቀ በህወሓት ከፍተኛ ትኩረት ሰጥቶ ወደ አንድ ውጤት እንደሚያደርሰው ተስፋ አደርጋለሁ። በጣም አመሰግናለሁ።